በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና አፋር ክልልን በሚያጎራብቱ አካባቢዎች በሚፈጠሩ ግጭቶች የሚጠፋው ሕይወትና የሚደርሰው ጉዳት እያሳሰበው እንደሆነ የአፋር የሰብአዊ መብቶች ድርጅት አስታውቋል። ደም አፋሳሽ ግጭቶች እንዳይደገሙ መንግሥት የሕግ የበላይነት ያስከብር ብሏል። ድርጅቱ ለአሜሪካ ድምፅ በሰጠው መግለጫ የኦሮሞ ብሔረሰብ አስተዳደር ዞን ደግሞ ችግሩን ለመፍታት ጥረት እየተደረገ ነው ይላል። ይሁን እንጂ ጥቃቶቹ የሚፈጸሙት በደፈጣ ከመሆኑ ባሻገር ህብረተሰቡም አጥፊዎችን አሳልፎ የመስጠት ልማድ አለማዳበሩና የመንግስት አካላትን በሚጠበቅባቸው ልክ አለመንቀሳቀሳቸው መፍትሔ ለማግኘት የሚደረገውን ጥረት እንዳከበደው የዞኑ አስተዳደር ጠቁሟል። መስፍን አድራጌ ተጨማሪ አለው በአፋርና በአማራ ክልል ኦሮሞ ብሔረሰብ ዞን አጎራባች ወረዳዎች ከግጦሽ ሳር ወይም ከከብት መሰራረቅ ጋር ተያይዞ በሁለቱ ህዝቦች መካከል የግጭቶች መከሰት እንግዳ ጉዳይ እንዳልነበር ሁለቱንም አካባቢዎች በቅርቡ እናውቃለን የሚሉ ሰዎች ይናገራሉ። እኒህ ሰዎች እንደሚሉት ግጭቶች ሲከሰቱ ከመንግስት መዋቅሩ በላይ የሃይማኖት አባቶች ምክር፣ የአገር ሽማግሌዎች ተግሳጽ ሁሉን ነገር ያበርድ ነበር። አሁን አሁን ግን የአኩሪ ትውፊት ተቀባይነቱ እየቀዘቀዘ ቂምና ግጭትም እያመረቀዘ ለአካባቢው ሰላም ጠንቅ ሆኗል። እንዳስተያየት ሰጪዎቹ የአፋር ሰብአዊ መብቶች ድርጅት ሊቀመንበር አቶ ገአስ አህመድ የህግ የበላይነት አለመከበር ለንጹሐን ህይወት መጥፋት ምክንያት ሆኗል ይላሉ። ላለፉት ሶስት ወራቶች በዚህ በአማራ ክልል የኦሮሚያ ልዩ ዞን ባቲ አካባቢ ግጭቶች በተለያየ ጊዜ ሲከናወኑ የነበረበት ሁኔታ ነው ያለው። የአፋር ልዩ ኃይል ከነመለየው መሀል ከተማ ውስጥ የተገደለበት ሁኔታ ነው ያለው። መንግስት ከሁለቱም በኩል የአጥፊ አካላቶችን እርምጃ መውሰድ መቻል አለበት የሚል እምነት ነው ያለ። ባለፉት ሳምንታቶች ውስጥ ከአምስት በላይ ህይወት ናቸው የጠፉት በዚሁ አካባቢ ዋዕማ የሚባለው በአፋር ክልል በኩል የሚያዋስኑ አካባቢዎች ላይ ነው ይሄ ግጭት የተፈጸመው። በዋዕማና በአካባቢው ቀበሌዎች ላይ በሶስት ወራቶች ከአስር በላይ ነው የሞተው፣ የቆሰሉት ደግሞ ከዛ በላይ ናቸው። ሌላ ደግሞ በደዊ ሀረዋ በሚባል ቦታ ላይ የሚያዋስኑ ቦታዎች አሉ። ከሶስት ወር በፊት እንደዚሁ ወደ አስራ ምናምን ህይወት ነው የጠፋው ወደ አስራ አራት የአካባቢ እርስ በርስ ተዋልዶ ተዛምዶ በሃይማኖት ተመሳሳይ ነገር ያለው ነው። በአኗኗሩም ተቀራራቢ ህይወት የሚኖር ነው። ባህሉም ተቀራራቢ ነው። የሀገር ሽማግሌዎች፣ ሃይማኖት አባቶች ለምን ይሄንን ውጤታማ ማድረግ አቃታቸው? አሁን የመጨረሻውን እንደውም በኢትዮጵያ እስልምና ጉዳዮች ውስጥ ታላላቅ አሊሞች የሚባሉ የሃይማኖቱ ሊቃውንት የሚባሉ ናቸው እርቅን እንዲፈጸሙ በቦታው ላይ የነበሩት ሁለቱም የተሳሰሩ ናቸው። በደምብ ጭምር ሌላ ይቅርና በኦሮሞ በኩል ድርቅ ሲኖር ወደ አፋር ውስጥ መጥተው የማብላት ከአፋር ደግሞ ድርቅ ሲኖር ወደ ኦሮሞ ውስጥ ገብተው የማብላት ይሄ አይነት ትስስር የነበራቸው ሰዎች ናቸው። እኔ የምጠረጥረው ሌላ አጥፊ ኃይሎች ከጀርባ ሆነው በረዥም እጃቸው ከዚህ ግድያን፣ ሰላም አለመረጋገጥ ሊያተርፉ የሚችሉ ኃይሎች የሚገፋፏቸው እንዳሉ ነው የማስበው። የእርቅ ሰላም ባቲ ላይ ሁለት ጊዜ ተደርጓል። ሰመራ ላይ አንድ ጊዜ ተደርጓል። ለሶስተኛ ጊዜ አሁን ቡርቃ የሚባለው የአፋር ጠረፍ ላይ ያለች ከተማ ላይ እንደዚሁ ተደርጓል። ግን እርቁ ከተፈጸመ በቀናቶች ውስጥ እንደገና ሁለተኛ ጦርነቱ ያገረሸው እንደ ሊቀመንበሩ አጥፊዎችን ተከታትሎ አለመያዝ ጥፋቱ ተዋናይ ነበሩ በተባሉትም ላይ ተገቢው እርምጃ አልተወሰደም። እነዚህ አጥፊ ሰዎች ላይ እርምጃ ማውሰድ ካልተቻለ ይህንን ጦርነት ማስቆም አይቻልም። ምክንያቱም የሚቀጥለው የሚያጠፋው ሀይል መጀመሪያ ያደረገው ላይ ምንም እንዳልተደረገ ስለሚያይ እኔም ላይ ምንም አይደርስም የሚል ብዝነት ሊኖር ይችላል። በተመሳሳይ መልኩ እንግዲህ በዒሳና በአፋር በኩል ያለው ግጭት በየጊዜው ህይወቶች እየጠፉ ያለበት ሁኔታ ነው ያለው። ያን ብቻ አይደለም። ይህንን ሀይዌይ ኢትዮጵያ አዲስ አበባ የሚወስደው ዋና መንገዱ ለመጠበቅ መንግስት ኃላፊነት ወስዷል ግን በወሰደው ኃላፊነት ውስጥ የአፋር ህብረተሰብ አፋር በመሆኑ ብቻ በዚህ ምድር ላይ በሰላም የመንቀሳቀስ ሁኔታ የተገደበበትና ባለፈውም ገደማይቱ ላይ አንድ ሰው አፋር በመሆኑ ብቻ ወርደው የገደሉበት ሁኔታ ነው ያለው። ከአራት በላይ የሚሆኑ ስቴሮች ህይወታቸው አጥተዋል። በዚህ መንገድ ላይ በተለያየ ጊዜ ችግር እየተፈጠረ ነው ያለው መንግስት ደግሞ ዶክተር አብይ አህመድ ባሉበት በተለይ የሁለቱም ክልሉ አመራሮች ባነጋገሩበት ሰዓት ከአሁን በኋላ የዚህን መንገድ ኃላፊነት ማዕከላዊ መንግስቱና የመከላከያ ሰራዊት ይወስዳል ያሉ፣ ነገር ግን መከላከያ የኢትዮጵያ ሰራዊቱ ህይወቶችን ሊታደግ አልቻለም ነው እያልን ያለ ነው። ዶክተር አብይ ቃል ከገቡበትና ሪፐብሊካን ጋር ተብለው አካባቢውን ከተቆጣጠሩ ጀምሮ አንጻራዊ ሰላም ያለ ቢሆንም በተለያየ ጊዜ የአፋር ህዝብ ህይወት እየተቀጠፈ ያለበት እና በተለይ ይሄን መንገድ በሰላም ወጥቶ በሰላም የመግባት ሁኔታ አስቸጋሪ እየሆነ ያለበት ሁኔታ ነው ያለው። ከአፋር ክልል በኩል የመንግስት አካላትን ለማግኘት ጥረት ባደርግም የስልክ መስመራቸው አልሰራልኝም። ከስፍራው ያገኙት መረጃ እንደሚያመለክተው አመራሮቹ ለስልጠና ወደ አዳማ አቅንተዋል። እንዳገኟቸው ምላሻቸውን የማስተናገድ ሲሆን የኦሮሞ ብሔረሰብ አስተዳደር ዞን የሰላምና የህዝብ ደህንነት መምሪያ ኃላፊ አቶ አሊ መሐመድን ግን ስለ ጉዳዩ ጠይቄያቸዋለሁ። ግጭቱ ከአራት አምስት ዓመት በላይ ያስቆጠረ ነው። ይሄን ችግር በዘላቂነት ለመፍታት እንደ ዋና መፍትሄ አድርገን የያዝነው በእምነትም ተመሳሳይ ስለሆነ የሃይማኖት አባቶች ባለቤቱ ነው። ይሄን እርቅ መፈጸም እንዳለባቸው መግባባት ተፈጥሮ ትልቅ ስራ ሲሰራ ቆይቷል። ሰው መገዳደል እንደሌለበት፣ መበቃቀል እንደሌለበት ችግርም ካለ ደግሞ በጋራ መፍታት እንዳለባቸው የአስተምሮ ስራ በቀበሌ ደረጃ እንዲሰጥ የተደረገበት ሁኔታ ነው ያለው። ጠንካራ የእምነትና የባህል መሰረት ያለው አካባቢ ነው። በተለይ የሃይማኖት አባቶች የሚናገሯቸው የሚያስተላልፏቸው መልእክት ለዘመናት ሲከበሩ የቆዩበት አካባቢ ነው። አሁን ከቅርብ ጊዜያት ወዲህ ግን የሃይማኖት አባቶች ራሱ መልእክታቸው ከተላለፈ በኋላ በሁለት ቀን በሶስት ቀን ልዩነት ውስጥ ነው ግጭቶች እየተፈጠሩ ያሉትና ይህ ሁኔታ እንዴት ሊከሰት ቻለል? እነዚህ የሃይማኖት አባቶች ትልቅ ስራ ሰርተዋል ማህበረሰቡን ለማቀራረብ ሞክረዋል። ከዛ ማግስት ግን ያው እንደተባለው በደፈጣ መልክ የተከሰተ ችግር ነው። መበቃቀል ስሜቱ አሁንም ገና ነው፣ አልወጣም። ያም ሁኖ ጥሩ ነገሩ ማህበረሰቡም በየትኛውም ሃይማኖት አባቶች ያስታረቁንን እርቅ ወደኋላ ሊመለስ አይችልም የሚል ጠንካራ አቋም አላቸው። በሁለቱም ማለት ነው። ነገር ግን በዛ ውስጥ እየተሸለኮለከ ችግርን ለመፍጠር የሚፈልጉ ሀይላት አሉ። ነገር ግን ከዚህ በፊት በነበረው አንድ አፋር ሲሞት፣ አንድ ኦሮሞ ሲሞት፣ ብሄርን ማዕከል አድርጎ ሲጋጭ የነበሩትን አሁን ባለው በተሰራው ስራ የቀነሰበት ሁኔታ እንዳለ ታሳቢ ማድረግ ያስፈልጋል። በቅርቡ በአጎራባች ቀበሌዎች አካባቢ በተፈጠረ ግጭት ከኦሮሞ ብሔረሰብ አስተዳደር ዞን የአራት ሰዎች ህይወት ማለፉን እና አራት ሰዎችን መቁሰላቸውን የሚጠቁሙት ኃላፊው ችግሩን በዘላቂነት ከመፍታት አኳያ ውስንነቶች እንዳሉም አምነዋል። አንዱ ያው አጥፊ የሆነውን አካል ወደ ህግ ከማምጣት አኳያ የሚቀሩ ስራዎች አሉ። ይሄ ለምንድን ነው ቢባል አንደኛ ይሄን ችግር ሲፈጥር ወይ በደፈጣ መልክ ነው። ሁለተኛ ደግሞ ይሄን ወንጀል የሰራውን አካል ማህበረሰቡም አሳልፎ ከመስጠት አኳያ የራሱ የሆነ ክፍተት ያለበት መሆኑን አይተናል፣ በሁለቱም ወገን ማለት ነው። ሶስተኛ አመራሩም ቢሆን እኩል የሆነ ቁርጠኛ የመሆን ችግሮች አሉ፣ እውነት ለመናገር ማለት ነው። እንደ ማፋሳሽ ግጭትን ለመቅረፍ ጥረቶች እየተደረጉ መሆናቸውንና አበረታች ጅምሮችም እየተስተዋሉ መምጣታቸውን የሚናገሩት አቶ አሊ በተለይ ህዝቡ ለሰላሙ ደጀን እንዲሆን ጥሪ አስተላልፈዋል። በብሔረሰብ አስተዳደር ዞኑ በሁለት ወረዳዎች ውስጥ የሚገኙ 19 ቀበሌዎች ከአፋር ጋር አጎራባች ናቸው። ለአሜሪካ ድምፅ ሬዲዮ መስፍን አድራጌ ነኝ ከደሴ።